Waktu good touch. የሊበራል ናሽናልስ ቅንጅት መሪ ፒተር ዳተን ድል መነሳታቸውን አምነው ሲቀበሉ የጠቅላይ ሚኒስትር አንቶኒ አልበኒዚና ሌበር ፓርቲ ድል ነሽነታቸውን በሀሴት ተቀብለዋል። ምንም እንኳ የሀገር አቀፉ ምርጫ ማምሻውን ፈጥኖ ወሳኝና ግዙፍ አብላጫ ድል ሆኖ ቢገኝም በበርካቶች ዘንድ የነበረው ግምት ግና ውጤቱ በጣሙን ተቀራራቢ፣ የቆጠራው ሂደትም ውስብስብ ይሆናል የሚል ስጋትን በተላበሰ መልኩ ነበር። ይሁንና ፍጻሜው እንደተፈራው ሳይሆን ቀርቷል። የድል ውጤቱንም ተከትሎ ጠቅላይ ሚኒስትር አንቶኒ አልቤኒዚ ለአውስትራሊያውያን ንግግር አድርገዋል። የእናንት ጠቅላይ ሚኒስትር ሆኜ በማገልገሌ የህይወቴ ታላቅ ክብር ነው እናም ከታላቅ የትህትና መንፈስና ብርቱ የኃላፊነት ስሜት ጋር በዛሬዋ ምሽት በቀዳሚነት ማለት የምሻው በምድር ላይ ድንቅ የሆነች ሀገር በቀጣይነት እንዳገለግል እድል የሰጠኝን የአውስትራሊያ ህዝብ አመሰግናለሁ ማለት ነው ብለዋል። ሌበር የዘንድሮን የ2025 በሀገር አቀፍ ምርጫ ተቃዋሚ ቡድኑን የረታው በትልቅ አብላጫ የምክር ቤት ወንበሮች ባለቤትነት ነው። ማምሻውን በተካሄደውና ገና ባልተጠናቀቀው የድምፅ ቆጠራ መሰረት የሊበር ፓርቲ ከ86 እስከ 87፣ የተቃዋሚ ቡድኑ ከ39 እስከ 40 የህዝብ ተወካዮች ምክር ቤት ወንበሮች ባለቤት እንደሚሆኑ ተነግሯል። በባለቤታቸው ኪሪሊ በልጆቻቸው ሀሪ ቶምና ረቤካ ታጅበው ድል መነሳታቸውን አምነው መቀበላቸውን የተናገሩት የተሰናባችው የዲክሰን የህዝብ ተወካዮች ምክር ቤት አባል የሊብራል ፓርቲና የቅንጅቱ መሪ ፒተር ዳተን በበኩላቸው፣ በዘመቻ ወቅት በብቃት አልከወንም። በዛሬዋ ምሽት ያን ያህል ግልጽ ነው። እናም ለዚያ ሙሉ ኃላፊነትን ወስዳለሁ። ቀደም ሲል ለዛሬዋ ምሽት ስኬታቸው እንኳን ደስ ያሉት ለማለት ጠቅላይ ሚኒስትሩ ዘንድ ስልክ ደውያለሁ ለሌበር ፓርቲ ታሪካዊ ወቅት ነው ለዚያም እውቅናን እንቸራለን ብለዋል ፒተር ዳተን በአንድ ነጥብ ሰባት ፐርሰንት አብላጫ ብቻ ይዛወት የነበረውን የዲክሰን ምክር ቤት ወንበር ድል ተነስተው የተነጠቁት በሌበር እጩዋ አሊ ፍራንስ ነው። ለፒተር ዳተን የምክር ቤት ወንበራቸውን ለማስጠበቅ ያለመቻል አንዱ አስባብ እንደ ተቃዋሚ ቡድን መሪነታቸው በመላ ሀገሪቱ እየተዘዋወሩ የምረጡን ዘመቻ ማከናወናቸው እንደው የአክሰስ ምርምር ዋና ኃላፊ ሾን ራትክሊፍ አመላክተዋል። ጠቅላይ ሚኒስትር አንቶኒ አልበሊዚ የፒተር ዳትን በመልካም ቃላት በታጀበ አንደበት ድል መነሳታቸውን መቀበላቸውን በማንሳት ምስጋና አቅርበዋል። ወቅታዊ ጉዳዮች